ከረር ያሉ ፖለቲካዊ፣ ኢኮኖሚያዊና ማህበራዊ ሁነቶችን በአስቂኝ ስራዎች ለማፍካት ከተንቀሳቀሱ ጸሐፊያን መካከል አንዱ አበበ ቶላ አብዬ ቶኪቻው ነው። ላንባቢያን ባደረሳቸው ሦስት መጻሕፍቱ አበበ የኢትዮጵያንና የኢትዮጵያውያንን ክፍተቶች በስላቅ በመጸት አንዳንዴም በእውነት ለመሙላት ጥረዋል። ጥረቱ ከብዙሃን አድናቆትን ቢያስገኝለትም የዓመታት የስደት ኑሮ ምክንያትም ሆኗል። ዛሬ ምሽት ከአበበቶላ ቶላ አበይቶ ክቸው ጋር ስለ ስላቃዊ ስራዎቹ፣ ስለ ስደት ሕይወቱና ስለ ቅርብ ጊዜ የማህበራዊ ንቃት እንቅስቃሴው እንጨዋወታለን። አጫጭር ኪናዊ ዜናዎችና ጥዑም ሙዚቃዎችም ቆይታችንን ያደምቁታል። አበበቶላን በአድማጮቼ ስም በማመስገን የምሽቱን መዝናኛ ጀመርን። እኔም በጣም አመሰግናለሁ። እኛ ሀብታሙ የዚህ ዝግጅት አካል ስላደረከኝ በጣም ምስጋና የከፍ ያለ ነው። የቅርብ ጊዜ አድናቂዎችህ የሚያውቁ በማህበራዊ መገናኛዎች ላይ እንቅስቃሴ ባለህ የለውጥ አቀንቃኝነት ሚና ነው። ቆየት ያሉት ግን እንደኛ ያሉት ማለት ነው የምናውቅህ ኢትዮጵያ ውስጥ ይታተሙ በነበሩ ጋዜጦች ላይ ይወጡ በነበሩ ስላቃዊ ጽሁፎችህ ነው። ወደ ስላቃዊ ጽሁፎች የተሳብክበትን አጋጣሚና በሱም ለመቀጠል የወሰንክበትን ምክንያት እስቲ በቅድሚያ በአጭሩ አጫውተን እንግዲህ እነዚህ የመጀመሪያው፣ ሽሙጦች፣ ስላቆች፣ ምጸቶች እያልን የምንጽፋቸው ጽሁፎች የነበሩት በተለይ በጋዜጦች ላይ ነበር የሚወጡት በዛን ወቅት። አጋጣሚ ሆኖ የተለያዩ የሕትመት ቢኖሩም ቅሉ አቶዎቹ እንደ በፊት አልነበሩም። የዘጠና ሰባት ቆፈን በኢትዮጵያ አቆጣጠር ማለት ነው። የዘጠና ሰባት ቆፈን ገና በደንብ ለቆ ያለቀቀበት ጊዜ ነበርና በርካቶች በፍርሃት፣ በርካቶች ደግሞ በተስፋ መቁረጥ መጽሐፋቸውን ያቋረጡበት ጊዜ ነበር እና እኔ ያንን መጽሐፍ ጀመርኩኝ። ደግሞ ጊዜው ያስፈራ ነበረ። ጊዜው ስለሚያስፈራ ፈራ ተባ እየተባለ የሚጻፍበት ጊዜ ነበረ እና ያ ስለሆነ ወደ ሽሙጣዊ አጻጻፍ ለመቀየር ተገደናል ማለት ነው። የነበሩትን እውነታዎች የምንገልጸው በሽሙጥ፣ በስላቅ፣ በአግቦ እንዲህ በጎንዮሽ የሚገለጽበት ጊዜ ነበር እና ለዛ ይመስለኛል ያ አጻጻፍ ቀጥሎ እስከ ሶስት መጽሐፍ ድረስ ታትሟል። በነገራችን ላይ እና ወደዛ የሄደው በዛ ምክንያት ነው። አበይ እንግዲህ የታወቁ ጽሁፎች ተሰባስበው ቀደም ብለን እንደጠቀስከው በሶስት መጽሐፎች ታትመዋል። የአበይ ተኮቻዎች፣ ሽሙጦች፣ ስላቆችና ምጸቶች ይባላሉ ካልተሳሳትኩኝ። ለስራዎችህ ንሸጣ የሚሆኑ ጉዳዮችን ከየት ነው የምታገኘው? ይህንን ጉዳይማ መጽሐፍ አለብኝ። የሚያስቡልህ ቆስቋሽ ነገሮች የትኞቹ ናቸው? አብዛኛዎቹ የኑሮ ውድነት ላይ ያጠነጠኑ ነበሩ። በወቅቱ ምናልባትም ዘንድሮ ሲታይ ድንቄም የኑሮ ውድነት የሚያስብሉ ይመስላሉ። በወቅቱ የነበረው ሁኔታ ግን በተለይ የኑሮ ውድነት ይሄ ፖለቲካዊ ቁጥጥሩ፣ አፈናው፣ አምባገነንነት ደረጃው እነዚህ ምናልባት ሶስት ነገሮች ብንላቸው ያስኬድ ይመስለኛል። ጽሁፎች ውስጥም በብዛት የሚታዩት እነሱ ናቸው እና በተለይ በተለይ ግን የኑሮ ውድነት በጣም በወቅቱ በርካቶች የተማረሩበት ነበረ። ሌላ የለውጥ ፈላጊነት ስሜትም ማህበረሰብ ውስጥ የሚንጸባረቀውን እየዞርኩኝ ሳይ አይ እችንማ በዚህ መንገድ ልግለጻት እያልኩኝ የሚገልጽባቸው ጊዜያቶች ነበሩ ምናልባት እዚሁ ላይ የአስተዳደር ብልሹነት እያልንም ልንጨምር እንችላለን። ጽሁፎች በወቅቱ የነበረውን መራር እውነት በሳቅ ለመመከት ያዋልካቸው ይመስለኛል። ይሁንና ለሳቅ የጻፍካቸው ስራዎች ለምሬት ወደሚዳረግ ህይወት ያበቁ ይመስለኛል። ስለ ስደት ህይወት እስቲ ጥቂት አውራን። እውነት ነው። እነዛ ወደ ሳቅ ቀረብ ያሉ ጽሁፎች በሚገርም ሁኔታ በዚህ ጸሐፊ ላይ ይጨከናል በሚያስብል ደረጃ በጣም ነገሮችን እያዋዛው ብገልጽም ነገሩ ግን ጠንከር ብሎ መንግስት ያንንም ቢሆን ሊሆን አልወደደም ነበር የወቅቱ መንግስት እና ለስደት ተዳርጌ ነበረ። ለስደት በተለይ የቆየሁት ኬንያ ነበረ። ኬንያ በተለይ ኢስሊ የሚባል አካባቢ ናይሮቢ ውስጥ ማለት ነው ነበረ ቆይታ ያደረግኩት። ወደ ዘጠኝ ወር አካባቢ ነው የቆየውት በኬንያ። መልካችን ጠቆርቆር ማለቱ በጣም የጠቀመ ይመስለኛል። ለምንድን ያልከኝ እንደሆነ ኬንያ ውስጥ በጣም አስቸጋሪ ነበረ። በተለይ ጠየም ጠየም ላላችሁት ለእናንተ አይነት ሰዎች ምናልባት ትንሽ አስቸጋሪ የሆነ ይመስለኛል። ፖሊስ በየእርምጃው መታወቂያ ይጠይቅና ከዛ ፔሳ ይላል። ፔሳ ደግሞ ገንዘብ ነው በኬንያ እና በጣም ኢትዮጵያውያን ብዙ መከራ የሚያውበት ነው እውነቱን ለመናገር መ መጠለያችንም ናት ኬንያ። ግን ደግሞ በዛው ልክ ደግሞ ብዙ ችግርም የሚያልፍበት ጊዜ ነበር የስደት ጊዜ። እኔ ግን እውነቱን ለመናገር በጣም ከባድ የሚባል ጊዜ አይደለም ያሳለፍኩት። ከዘጠኝ ወራት በኋላ ወደ እንግሊዝ ሄጃለሁኝና ስደት ብዬ የሚይዘው የኬንያውን ኑሮዬን ነው። እና በዚህ ሁኔታ ነው ያለፈው፣ በጣም ከባድ የሚባል አይደለም። በርካታ ኢትዮጵያውያንም ደግሞ በተለያየ ሁኔታ ግዙኝ ነበረ በርታ ይዞ ይሉ የነበረ እዛም ሞኜ ደግሞ ጽፍ ነበረ ኬንያ ሞኜ ፍትህ ጋዜጣ ላይ በወቅቱ በየሳምንቱ የሚታተም ጽሑፍ አሰናዳ ነበረ። ከዛ በተጨማሪ ደግሞ ብሎግ ከፍቼ ነበረ እና ምንም እንኳን በሚገርም ሁኔታ እነዛ ብሎጎች በወቅቱ በመንግስት ሲታፈኑ የነበረ ቢሆንም ኢትዮጵያ ውስጥ እንዳይደርሱ በተለይ አፈና ይደረግባቸው የነበረ ቢሆንም ወደ አስራ ስምንት ጊዜ ተደጋጋሚ ብሎጎችን ስከፍት ነበር ስከፍት ስዘጋ ስከፍት ሲዘጉት በእንደዚህ አይነት ሁኔታ ነበር የስደት ጊዜን ያሳለፍኩት ሀብትሽ ስደት ጉዳይ ከተነሳ አይቀር በአንድ ወቅት በማህበራዊ መገናኛ ገጽ በኩል ከኢትዮጵያ መውጣትህን የሚያስቆጭ ጉዳይ እንደሆነ ጽፈህ ነበረ ምናልባት የጸሐፊነት ልቦናህና በስደት አለም ያገኘኸው ነገር ተጣርሰውብህ የመጣ ቁጭት ይሆን ምን ነበረ መነሻው እውነቱን ለመናገር ለእኛ አይነት ማህበራዊ ሂስ ላይ ለሚጽፍ ሰው፣ ፖለቲካዊ አስተያየቶች ላይ ለሚጽፍ ሰው ወይም ለሚተች እና ለሚናገር ሰው ከሀገር መውጣት በጣም የማይመከር ነገር ነው። ከሀገር ስንወጣ ሌላ መልክ፣ ሌላ ባህሪ፣ ሌላ አመለካከት፣ ከእውነታው በጣም የመራቅ ነገር ነው የሚመጣው እና ከባህሪ ወጣሳ የመሆን ነገር ይመጣል። ስለዚህ እውነቱን ለመናገር ቁጭት ቢያድርለበት ማንም ላይ አይገርምም። እኔ ሰዎችንም አሁንም ቢሆን ሰዎችን እንደዛ አልመክርም፣ ወደ ውጭ እንዲወጡ ጫናዎች ሲኖሩ በታሰርኩ ኖሮ ጠፋተኝነት ሁላ እስኪሰማኝ የደረስኩባቸው ጊዜያቶች ነበሩ። ምንም እንኳን በጣም በአስገዳጅ ሁኔታ የወጣው ወይም የተሰደድኩ ቢሆንም ከሂደት በኋላ ግን እንደው እዛው ኮኜ የሚከፈለውን ዋጋ በከፈልኩ ኖሮ ይሻላል የሚል ደረጃ ላይ ደርሼ ነበረ። እንዳልኩህ ይሄ አንደኛ ከእውነታው የመራቅ ነገር፣ ከሀገር በተራቀ ቁጥር ኪሎ ሜትሮቻችን በበዙ ቁጥር ኬንያ ደግሞ የተሻለ ነበረ፣ ከኬንያ ደግሞ ሌላ ኪሎ ሜትር ጨምሬ እንግሊዝ ስገባ ከእውነታው የመራቅ ነገር፣ እውነታዎቻችን ወይም ደግሞ ስለ ሀገራችን የሚኖረን እይታ ማህበራዊ ሚዲያው ብቻ ሲሆን ነገሮች የተዛቡ እንዳይሆኑ ያሰጋይ ነበርና መሰደዴ ወይም ደግሞ ከሀገር መውጣቴ ትክክለኛ ውሳኔ አልነበረም ለካ የሚል ደረጃ ደርሽ የነበረ። እውነቱን ለመናገር በስደት ሕይወት ወቅት በኢሳት ቴሌቪዥን ላይ ዋዛና ቁም ነገር በሚል ርዕስ የሳት አየር ስራዎችን ማቅረብ ጀምረህ ነበረ። ስላቅን በቴሌቪዥን ማቅረብ ያለው መልካም ነገርና ፈተናው ምን ይመስላል? አብዛኛውን ለቴሌቪዥን ሚዲያም አዲስ እንደ መሆኔ መጠን በወቅቱ የጽሁፍ አይነት ይዘት ያላቸው ነበሩ አብዛኞቹ ጽሁፎች። እነዚያን ጽሁፎች መልክ እየሰጡ በቴሌቪዥን የማቅረብ ነገር ነበረ እና ስላቅን ወይም ደግሞ ሳታይርን ወደ ቴሌቪዥን መስኮት ማምጣት በተወሰነ ደረጃ ከባድ ነው። ምክንያቱም ቴሌቪዥን ከነቃሉም እንደሚገልጸው ቪዥዋል ማድረግ ማሳየት ይፈልጋል እና ማሳያው ደግሞ ማግኘቱ ከባድ ነው። በጽሁፍ ሲሆን ቀላል ነው። ስዕላዊ ገለጻ ማድረግ ይቀላል። በቴሌቪዥን ግን የሚታየውን ነገር ለማምጣት የሚደረገው ጥረት በጣም ብዙ ጉልበት የሚጠይቅ ነበር እና ዋዛና ቁም ነገር አስታውሳለሁኝ ከአስር እስከ አስራ አምስት ደቂቃ በየሳምንቱ የሚሰራ ዝግጅት ነበረ። በርካቶች ጥሩ የሚወዱት ዝግጅት እንደነበረ አስታውሳለሁኝ። ነገር ግን ቀላል አልነበረምና ፈታኝ ነው፤ እውነቱን ለመናገር በዛ ደረጃ በየሳምንቱ ያንን ዝግጅት ማቅረብ ቀላል የሚባል አልነበረም። ይህንን ነገር ልብ ብለን ካየን በኋላ ነገሩ በእንዲሁ ከቀጠለ ወደፊት እንዲህ የሚል ማስታወቂያ እንሰማ ይሆናል ብለን እንጠረጥራለን። የኮምፒውተር እውቀት አለው የፋይሎቹ ደህንነት እንዴት እንደሚጠብቁ በደንብ ያውቃሉ። እንግዲህ እርሶ ይፈለጋሉ። ኢሜሎን ጥርቅም አድርገው በፓስዋርድ መዝጋት ይችሉበታል። ለዚህ የሚሆን ስልጠና ሶስተዋል። እርሶማ በጣም በጣም ያስፈልጉናል። አድራሻቸው የት ነው ብለው እንዳይጨነቁ፣ እርስዎ ሳይመጡ እኛ ራሳችን ዛሬውኑ ያሉበት ድረስ ከች እንላለን። ድንገት ሳያስቡትም አሸባሪ የሚል ማዕረግን ሰጦና እስር ቤት እናስገባዎታለን። የብሔራዊ ደህንነትና መረጃ ከጸረ ሽብር ግብረ ኃይል ጋር በመተባል። በማዳመጥ ላይ ያላችሁት ጋቢና መዝናኛ ነው ከአሜሪካ ድምፅ። አሁን ደግሞ አጫጭር የመዝናኛ ዜናዎችን ሰምተን እንመለሳለን። ኤደን ገርመው ሀገራዊ ለዛ ባላቸው የስነ ጽሁፍ ስራዎቹ የሚታወቀው የዘመናችን ደራሲ ዶክተር እንዳለጌታ ከበደ በዚህ ሳምንት ለዓለም አቀፍ የስነ ጽሁፍ መርሃ ግብር ተሳታፊነት መመረጡም በአዲስ አበባ የሚገኘው የአሜሪካ ኤምባሲ አስታውቋል። ውድድሩ ከ64 ሀገራት ከመጡ ከ115 ሌሎች ጸሐፍት መካከል የተደረገና ከባድ እንደነበረ ኤምባሲው ጨምሮ በፌስቡክ ገጹ ላይ ገልጿል። ደራሲ እንዳለጌታ ከበደ በመጪው 2015 ዓ ም ጥቅምት ወር ጀምሮ ለ10 ሳምንታት ያህል በዩናይትድ ስቴትስ አዮዋ ዩኒቨርሲቲ የሬዚደንሲ ወይም የቆይታ ትምህርት መርሃ ግብሩን እንደሚጀምር ኤምባሲው ገልጿል። እንዳለጌታ 12 የሚደርሱ መጽሐፍቶች ደራሲ ሲሆን ኬርሻዶ፣ የበዓሉ ግርማ ህይወት ስራዎችና ጸላሎት፣ ዛጎል የተሰኙት ሥራዎቹም ጎልቶ ይታወቃል። በሳምንቱ በማህበራዊ ሚዲያ ላይ ሲንሸራሸር የቆየው ሌላው የቴክኖሎጂ ዜና ደግሞ የኢትዮጵያዊ የናሳ ተመራማሪ ዶክተር ኢንጂነር ብርሃኑ ቡልቻ ጨረቃ ላይ ውሃ ለማግኘት የሚደረገውን ምርምር የሚያጠናክር የኳንተም ፊዚክስ ቀመር መስራታቸው ነው። የአሜሪካው የጠፈር ምርምር ተቋም ናሳ ያወጣው መረጃ ይህው መሳሪያ ሄትሮዳን ስፔክትሮሜትር የሚል ስያሜ እንደተሰጠው ያመላክታል። ተመራማሪው የሰሩት መሳሪያ በመጠኑ አነስተኛ ነገር ግን ከፍተኛ መጠን ያለው ሌዘር ያለው በመሆኑ በጨረቃ ላይ የውሃ ምንጮችን ለመለየት እንደሚያግዝ ተገልጿል። ዶክተር ኢንጂነር ብርሃኑ ቡልቻ እንደ ኤሮፓያን አቆጣጠር በ2010 ዓ ም የመጀመሪያ ድግሪያቸውን ከቨርጂኒያ ኮመንዌልዝ ዩኒቨርሲቲ በኤሌክትሪክ ምህንድስናና ፊዚክስ ዶክትሬት ድግሪያቸውን ደግሞ እንደ አውሮፓያን አቆጣጠር በ2015 ዓ ም በኤሌክትሪካልና ኤሌክትሮኒክስ ምህንድስና ከቨርጂኒያ ዩኒቨርሲቲ ያገኙ ሲሆን በማሳቹሴትስ የቴክኖሎጂ ኢንስቲትዩት ኤምአይቲና በሌሎች ተቋማት ያገለገሉ ሲሆን በናሳ የምርምር ምህንድስና በጎዳርድ የህዋ ማብረሪያ ማዕከል ባልደረባነት ደግሞ ላለፉት አምስት ዓመት ከአስር ያህል ሰርተዋል። ወደ መዝናኛ ዜናዎች ደግሞ እንሻገር። በዚህ ሳምንት ከወጡ የመዝናኛ ዜናዎች መካከል እውቁ ጣልያናዊ የኦፔራ ሙዚቀኛ ሉቺያኖ ፓቫሮቲ ከህልፈቱ ከ15 ዓመታት በኋላ በሆሊውድ ወክ ኦፍ ፌም የመታሰቢያ ኮከብ ተቀምጦለታል። ሙዚቀኛው በሃያኛው ክፍለ ዘመን ከተፈጠሩና ለየት ያለ የኦፔራ ክህሎት ካላቸው የዘመን ክስተቶች መካከል የሚቆጠር ቢሆንም እስካሁን ድረስ ግን ስሙ በሆሊውድ የመታሰቢያ ከዋክብት መካከል ሳይሰፍር ቆይቷል። የሙዚቀኛው ልጅ ክሪስቲና ፓቫሮቲ በዕለቱ ስፍራ በመገኘት ስነ ስርአቱን ታድማለች። ጣሊያናዊ ሙዚቀኛ ሉቺያኖ ፓቫርቲ እንደ አውሮፓውያን አቆጣጠር በ1935 ዓ ም በሞዴና ጣሊያን የተወለደ ሲሆን እንደ አውሮፓውያን አቆጣጠር በ2007 ዓ ም በተወለደበት ሀገር ህይወቱ አልፏል። ህይወቱ እስካለፈበት ድረስም 378 የኦፔራ ትዕይንቶችን በማሳየት ዝነኛ ሆኗል። በታሊባን ቁጥጥር ስር የወደቀችው አፍጋን ውስጥ የሚኖሩ ሴቶች ጥብቅ ሃይማኖታዊና ፖለቲካዊ ቁጥጥር ቢደረግባቸውም በቅርቡ ግን ብቻቸውን የሚሰባሰቡበት ለየት ያለ ቤተ መጻሕፍት መክፈት ችለዋል። ታሊባን የሴቶችን ማህበራዊ ህይወት እንዲሁም ትምህርት ላይ ጫና በማድረግ የሚታወቅ ቢሆንም የሴቶች መብት ታጋዮች ባደረጉት ጥረት ቤተ መጻሕፍቱ ህያው ሊሆን ችሏል። አንድ ሺህ መጽሐፍትን ያካተተው ቤተ መጻሕፍቱ ፖለቲካ፣ ልብ ወለድና የልብ ወለድ ስራዎች እንደተካተቱበትም ሮይተርስ ዘግቧል። ከአሜሪካ ድምጽ ለተጠናቀረው የምዝና ከአሜሪካ ድምጽ ለተጠናቀረው የማህበራዊ ሚዲያና የመዝናኛም ዘገባ ኤደን ገረመው ከዋሽንግተን ዲሲ Them, them, no. በማዳመጥ ላይ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምፅ በመደመጥ ላይ የሚገኝ መሰናዶም ነው። የዛሬ እንግዳችን አበበቶላ አቤቶክቸው ነው። በሀገር ደረጃ አሳዛኝ ነገር ደርሶ በዚህ ሰሞን ውስጥ ምንም ነገር ባልጽፍ ይሻላል፣ ጸጥታ ነው የሚሻለኝ፣ የዋዘውን ነገር ብተው ይሻላል ያልክባቸው ቀናት ገጥመው ይሁን አዎ ብዙ ጊዜ ቁዘማ ውስጥ የሚያስገቡ ናቸው። እንግዲህ አንዱም ቅድም ካነሳ ወጋ የሚሄደው ይሄ ነው። በተለይ ደግሞ በርቀት ስትሆን እንደዚህ የሚያስብል ጊዜ አለ። ነገርዬው ተካፋይ አለመሆን እና የሚደርሰው ችግርን በእኔ አገላለጽ በተለመደው ስላቃዊ በአግባዊ መንገድ ለመግለጽ ወይ እያጨዋወቱ ለመግለጽ የማይመቹ ብዙ ፈተናዎችን አሳልፈናል። በተለይ ደግሞ ውጭ ሀገር ሆነን በእንደዚህ አይነት ነገር መግለጽ በሰው ቁስል የሚባል አይነት እንዳይሆን በጣም ያስፈራኝ ነበረ። በፊት አገር ቤት ሆነን ወይም በሀገር ውስጥ ሆነን በምጽፍበት ጊዜ እራሴ የዛው አካል ስለሆንኩኝ የችግሩ አካል ስለሆንኩኝ እንደ ልቤ ብጽፍ ምንም አይመስለኝም ነበር። እንደ ልቤ በችግራችን ብቀልድ ምንም አይመስለኝም ነበር ነገር ግን በተለይ ውጭ ሀገር ከወጣው በኋላ ተለያዩ ጊዜ የሚያጋጥሙ በጣም ማቅ የሚያስለብሱ ሀዘኖች በሀገራችን ላይ ያጋጥመዋል። የዛን ጊዜ በሽሙጥና በስላቅ መልኩ አይደለም፣ በማንኛውም መልኩ ቢሆን ለመጻፍ የሚከብዱ ችግሮች ያው እንዳሳለፍን ብዙዎች ያውቁታል። አዎ እኔም እንደዚህ አይነት ስሜት ተሰምቶኝ ብዙ ጊዜ ዝም ብዬ በቁዘማ ያሳለፍኳቸው ብዙ ጊዜያቶች ነበሩ። እነሱም ናቸው አይ እንደው እዛው ኮኜ ይሄንን መከራ ራሴም በተካፈልኩት ኖሮ ሲያስብሉኝ የነበሩት አንዱም እነሱ ናቸው። አብትሽ ስለ ቅርብ ጊዜ እንቅስቃሴዎች እንነጋገር። ከቅርብ ጊዜ ወዲህ አበይ ወደ ለውጥ አቀንቃኝነቱ የዞርክ ይመስለኛል። በተለያዩ ሀገራዊ ጉዳዮች ላይ የማህበራዊ መገናኛ ውይይቶችን ትመራለህ፣ አንዳንዴም ስትሟገት አይሃለሁ። የዋዛው ዘመን በይፋ ተዘግቶ ወደ ቁም ነገሩ መጣህ ማለት ነው ወይንስ ወደዚህ ምዕራፍ እንድትገባ ያደረገህ ልዩ ምክንያት ተፈጥሯል? በቅርቡ እንደው በቅርቡም አይደለም እንዳልኩ፣ አብትሽ በተለይ ውጭ ሀገር ከወጣሁ በኋላ ዋዛና ቁም ነገርን ከዋዛና ቁም ነገር በኋላ እንዳልኩ ዋዛና ቁም ነገር ፈታኝነት እንዳለው ሆኖ ከዛ ቀጥሎ የራሴን ዩቲዩብ ማቋቋም ችያለሁኝ፣ እና ሀቅና ሳቅ የሚባል ነበር ያቋቋምኩት። እንደውም በርካታ ወዳጆች ረ የታለ ሳቁ እያሉ ይጠይቁኝ ነበረ። ለረጅም ጊዜ አሁንም ቢሆን በተወሰኑ ደረጃ ሙከራዎች ባደርግም ቅሉ ግን እንዳልከው መዘን የሚያደርገው ቁም ነገሩ፣ ሙግቱ፣ ክርክሩ ወደዛ የመሄድ ነገር መጥቷል። እንግዲህ ከየት መጣ እውነት በይፋ የዋዛው ነገር የሳቁ ነገር ተዘጋው የሚለው አይመስለኝም። እውነቱን ለመናገር እኔ አሁንም ቢሆን ነገሮችን እንደው ድርቅ ከማድረግ ይልቅ እያዋዙ ማቅረቡ አሁንም ይሻለኛል። ነገር ግን አንድ ትልቅ ነገር ምንድነው እንዳልኩ ከሀገር ራቅ በተባለ ቁጥር የሚያጋጥም ችግር አንዱም ችግር ይሄ ነው። በጣም ነገሮችን ኮስተር ብሎ የማየት ነገር ይመጣል እና እሱ የፈጠረው ተጽዕኖ ይመስለኛል። ምናልባት አሁን ላለፉት ሰላሳ ምናምን ቀናት ኢትዮጵያ ነው ያለሁት አሁን አሁን በደንብ እያከማቸው ነው የሳቅ ስንቅ ለመሰነቅ እና ለማቅረብ ነገሮችን እንደማዋዛት፣ አሁን ምናልባት ትንሽ አቅም ይኖራል ብዬ አስባለሁ። እዚህ ሲኮን እና በርቀት ሲኮን በኢትዮጵያ ጉዳይ ላይ የሚጽፍ ሰው፣ በኢትዮጵያ ጉዳይ ላይ የሚናገር ሰው፣ እውነቱን ለመናገር በተቻለው አቅም ወደ ኢትዮጵያ ቀረብ ቢል የተሻለ ነው። በሚፈልገው ለዛ በሚፈልገው ሁኔታ ነገሮችን ለመግለጽ ያስችለዋል እና ያ ቅድም ያልከው ተሟጋችነት ተከራካሪነትና ደረቅ የማለት ነገር የመጣው ረዘም ያለ ጊዜ ከሀገር መቆየት የሚያመጣው ጦስ ይመስለኛል። አሁን ግን እድሳት እያደረግኩኝ ነው ብያስባል። መልካም አ የቅርብ ዓመታት የኢትዮጵያ ሁኔታ ብዙ ሀሳብ ሰጪዎች ብስጩና የማይደማመጡ እያደረጋቸው ነው የሚል ሀሳብ ይሰማል። ጽንፍ በበረታበት አውድ ውስጥ ሚዛን ለመጠበቅ ምን ያክል ፈታኝ ነው? እንዴትስ እያስተናገድከው ነው? አንዳንዴ ሙግቶችን ስትመራ ውይይቶችን ስትመራ፣ ይህና የማይታረቁ ሰዎችን ለማስታረቅ ወይንም ደግሞ በጣም ጽንፍና ጽንፍ ላይ የቆሙ ሰዎችን ወደ አንድ ለማምጣት ግብ ግብ ስትገጥመ ያለው ምን ያህል ፈታኝ ነው? በጣም ፈታኝ ነው። እውነቱን ለመናገር እኔ ደጋ መጀመሪያ ሰሞን አንድ የምጠቅሰው እንትን ነበረ እኔ የኦርቶዶክስ ክርስትና እምነት ተከታይ ነኝና፣ በኦርቶዶክስ ክርስትና የአርሴማ ታሪክ ደስ ይለኛል። ቅድስት አርሴማ ያደረገችው ነገር ገድሏ ሲነገር በሰይጣንና በእግዚአብሔር መካከል እርቅ እንዲፈጠር ጸለያለች፣ ሰርታለች የሚል ገድል አይቻለኝ እና ይደንቀኛል። እንደሱ ተሳክቶ ቢሆን ኖሮ ብዬ ላለውኝ እና አንዳንዴ የእሷን ሚና ለመጫወት እሞክራለሁ። እንዳልከው የማይታረቁ የሚመስሉ ነገሮችን ለማስታረቅ ሙከራ ማድረግ ቢያንስ መሞከር ተገቢ ነው ብዬ አስባለውኝ። በጣም ፈታኝ ነው፣ በጣም አስቸጋሪ ነው። ነገር ግን ያም ሆኖ ሁልጊዜም ቢሆን እነዚህ የማይታረቁ የሚመስሉ ሰዎች ወይም አካላት ለመታረቅ መሞከር ግን አለባቸው። ያንን መሞከር ያስፈልጋል። መሀል ላይ ሆኖ እሱም እኮ እውነት አለው፣ አንተም እኮ እውነት አለህ እያለ የሚሸመግል ሰው ያስፈልጋል። እርግጥ ነው አሁን ትልቁ ችግር እንደዚህ ስትሆን በጣም በርካታ ስሞች አብረው ይመጣሉ። አንተ አቋም የሌለህ ነህ የሚል ስም በጣም ኮመን፣ የተለመደ ስም ነው። ወላዋይ የሚለውም ስም በጣም የተለመደ ነው። ምክንያቱም አንተምተው አንተምተው የሚለውን ነገር ከያዝክና መሀል ላይ ቆሜ ለማስታረቅ እሞክራለሁ ማለት ፈተናው ብዙ ነው። አንደኛ የድሮ አባባል ትዝ ትለህ እንደሆነ ብትሽ መሀል ሰፋሪ በሁለት ጥይት ይመታል ይባላል። መሀል መስፈር ነው ግን ኃጢአቱ ወይስ ደግሞ ጥይት ወርዋሪዎቹ ናቸው ኃጢአተኞች የሚለው ነገር መመርመር ያለበት ይመስለኛል። እንደ እኔ ክለኛው ቦታ መሀል ነው ብዬ አስባለሁኝ ለኢትዮጵያውያን እና ለኢትዮጵያ የሚበጃት መሀል ላይ ያለው አቋም ነው። ሁሉም ጋር እውነቶች አሉ። እያንዳንዱ ጽንፈኛ የምንለው ሰው ጽንፈኛ እያልን ባራቅነው ቁጥር ጠበኛነትን ነው የምናፈራው። በተቻለን አቅም በሰዎች መካከል መግባባት እንዲኖር እያንዳንዱ ሰው ጋር አይ የሆነች ነገር እውነት ትኖረዋለች ብሎ ማዳመጥ ጆሮ መስጠት ያስፈልጋል መሞገት መከራከር ያስፈልጋል። በሚል ስሜት ነው። በተለይ በእኔ ሚዲያ ላይ ሀቅና ሳቅ ሚዲያ ላይ ሙግቶችን፣ ክርክሮችን የተለያዩ ሀሳብ ያላቸውን ሰዎችም የማመጣው ለዛ ነው። አንዳንድ ሰዎች አታምጣብን እነዚህ አይነት ሰዎች እነሱ እዚህ በቃ ምን ያደርጋሉ፣ ሌላ ቦታ ይሂዱ የሚሉኝ ሰዎች አሉ። እኔ ግን ምለው ግድ የላችሁም ሁላችንም እንምጣ፣ እንከራከር፣ እንከራከር፣ እንነጋገር ከዛ ውስጥ የሚጠቅም እውነት ጥቂትም ቢኖር ይኖራልን እና ይሄ ነው የሚሻለው መንገድ እያልኩኝ ድርቅ ብያ ነው፣ በዛ መንገድ። ከአመታት የስደት ኑሮ በኋላ በቅርቡ ወደ ኢትዮጵያ ተመልሰሃል። ዳግም ኢትዮጵያን ስትረግጥ የነበረህን ስሜት ታገራን፣ የአሁኗ ኢትዮጵያስ የሚያጽፍ ብዙ ነገር አቆየችህ ወይ? አዎ። ልክ አዲስ አበባ ስገባ አዲስ አበባን እንዴት አገኘሃት ሲሉኝ የመጀመሪያው ምላሼ በደንብ ዞር ዞር ብዬ ካየው በኋላ አዲስ አበባ ወፍራለች ያልኳቸው የነበረው እና እውነቱን ለመናገር አዎ፣ ብዙ ወደ አገር እንደመጣውኝ የሚያጽፍ ነገር ብዙ የሚያጽፍ ብዙ የሚጻፍ ነገር አቆይታለች። አዲስ አበባ ከእንደገና በጣም ብዙ የተለዩ ነገሮች አስር አመት ትንሽ ይመስላል በቁጥር ለካስ ብዙ ነው እና አጋጣሚ ሆኖ የሆኑ የሆኑ ነገሮች በጣም የተለየ ሁኔታ ላይ ነው ያሉት። ከእንደገና ደግሞ እኛ የነበርንበት ሁኔታ፣ ዛሬ ያለው ሁኔታ ሲታይ በጣም ብዙ ነገሮች የመቀያየር ነገር ይታያልና እውነት ነው ብዙ የሚያጽፍ ነገር ቆይታናለች ማለት ይቻላል እና ምናልባት ዳግም በደንብ ለመጻፍ ኢንስፓየር የሚያደርግ ነገር አጋጥሞኛል ወይም ደግሞ አግኝቻለሁ ማለት ይቻላል። በጣም አመሰግናለሁ። አንድ የመጨረሻ ጥያቄ አለኝ። እንግዲህ እንደምታውቀው የእኛን መሰናዶ በርካታ ወጣቶች ያዳምጡታል። ኢትዮጵያ የወጣቶች ሀገር ናት። የተሻለች ሀገር እንድትሆን በወጣቶች ቢሞከሩ የምትላቸው መላዎች ምንድን ናቸው? እኔ ደጋግሜ የምለው ነገር ወጣቶች መደማመጥ ላይ በጣም ትኩረት አድርገው ሊያስቡበት የሚገባ ነገር ነው ብዬ አስባለሁኝ። ተቃራኒ ሀሳቦችን ለመስማት ተነሳሽነት ሊኖራቸው ይገባል። ሰዎችን ሌብል እያደረጉ ወይም ስም እየሰጡ ከማራቅ ይልቅ ምን አለው ምን ብሏል እያሉ ነገሮችን መመርመር፣ ሰዎችን እያገኙ መሞገት፣ መከራከር፣ ይሄ የመጪዋ ኢትዮጵያ ተስፋ የሆነ ሀሳብ ነው ብዬ አስባለሁኝ። ማንም ሰው የፈለገ ተቃራኒ ሀሳብ ቢኖረው ለማዳመጥ ተነሳሽነት ሊኖረን ይገባል። እኛም ብንሆን ደግሞ የፈለገ ሀሳብ ቢኖረን ለመግለጽ ተነሳሽነት ሊኖረን ይገባል። ከዛ በተረፈ ያለው የጉልበተኝነት መንገድ፣ የጠበኝነት መንገድ፣ የስመለጠፍ መንገድ ለኢትዮጵያም ለትውልድም ለማንም አይጠቅምምና ከዛ እንውጣ የሚለውን ምክር ቢተላለፍልኝ ደስ ይለኛል። አብታሙ ደራሲ፣ ጦማሪ፣ የለውጥ አቀንቃኝ አበበቶላ አበይቶክቸው ለነበረን ቆይታ በእጅጉ አመሰግናለሁ። መልካም ምሽት ይሁንልህ፣ ቀሪ ዘመንህም በስኬት እንዲታጀብ እመኝላለሁ። አብታሙ እኔም በጣም ነው የማመሰግነው። ቪኦኤ ጋፒና እንደውም አጠቃላይ የዝግጅት ክፍሉንና አንተንም ሁላችሁንም በጣም በጣም ነው ማመሰግነው። እግዚአብሔር ያክብርልኝ። እስካሁን ድረስ አብራችሁን ስለነበራችሁ በእጅጉ እናመሰግናለን። በመስተንግዶ ሀብታሙ ስዩም፣ በቅንብሩ ኤልያስ አስማረ አብረናችሁ ነበርን። የነገ ሰው ይበለን። መልካም ምሽት ይሁንላችሁ።